የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የጥር 9 የሀሙስ ምሽት 2016 ዓ ም መሰናዶ ጀመረ። ኢትዮጵያ የመግባቢያ ስምምነቱን በተመለከተ የግብፅና የአረብ ሊግን አቋም ተቃወመች። የወጣው መግለጫ ተቋሙንም አባላት አገራቱንም የሚመጥን አይደለም። የማን ድርጅት እንደሆነ ይታወቃል። ከምንም በላይ ደግሞ ለአፍሪካውያን ንቀት ነው። አፍሪካውያን የራሳቸውን ችግር የመፍታት ብቃቱ አላቸው፣ በተግባር አሳይተው በዚህ ዙሪያ በምሽቱ ዘገባለን። ይህንና ሌሎች ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ዘገባዎችና ጥንቅሮችን ይዘናል። ሰላም ጤና ስጥልን። የተከበራቸሁ አድማጭ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱ መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለው። ጽዮን ግርማ ዋና አዘጋጇ ናት። ኤልያስ አስማረ ደግሞ ስርጭቱን ከስቱዲዮ በመሆን ያቀናብርልናል። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁ እንድታምሹ በአክብሮት እየጋበዝን አሁን ከዓለም ዙሪያ ወደተሰባሰቡ ዜናዎች እንሻገራለን። በድጋሚ እንደምናመሻችው። ኢትዮጵያ የሶማሌላንዱን ስምምነት ካልሰረዘች ለድርድር እንደማትቀርብ ሶማሊያ አስታወቀች። በምስራቅ አፍሪካ የአሜሪካ ልዩ ልዑክ የሆኑት አምባሳደር ማይክ ሀመር ወደ ኢትዮጵያና ኡጋንዳ አቅንተዋል። አሜሪካ 14 የሚሆኑ በየመን የሁቴ አማጽያን ለመተኮስ የተዘጋጁ ሚሳኤሎችን አወደመች፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ኢትዮጵያና ራስ ገዛዋ ሶማሌላንድ በቅርቡ የፈረሙትንና ኢትዮጵያ የባህር በር እንድታገኝ የሚያስችለውን የመግባቢያ ሰነድ ቀድመው ካልሰረዙ ለድርድር እንደማትቀርብ ሶማሊያ ዛሬ ሐሙስ አስታውቃለች። የአገሪቱ የውጭ ጉዳይ ሚኒስቴር መስሪያ ቤት ዛሬ በለቀቀው መግለጫ ህገ ወጥ ሲል የጠራው የሁለቱ ወገኖች የመግባቢያ ስምምነት ውድቅ ካልሆነና የሶማሊያን ሉዓላዊነትና የግዛት አንድነት መልሶ የሚያረጋግጥ ሁኔታ እስካልተፈጠረ ድረስ የሚደረግ ድርድር አይኖርም ብሏል። የሶማሊያ መግለጫ የመጣው የአፍሪካ ህብረት የጸጥታው ምክር ቤት በሁለቱ ጎረቤት አገራት መካከል የተፈጠረውን ውጥረት በተመለከተ ትናንት ረቡዕ መወያየቱን ተከትሎ ነው። ምክር ቤቱ ሁለቱ መንግስታት ውጥረቱን አስወግደው ሰላማዊ መፍትሄ ለመሻት ትርጉም ያለው ውይይት እንዲያደርጉ ጠይቋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ በበኩሉ ዛሬ ሐሙስ ኡጋንዳ ካምፓላ ላይ ልዩ ስብሰባ ጠርቷል። በኢትዮጵያና በሶማሊያ መካከል የተፈጠረውን ውጥረትና በሱዳን ያለውን ግጭት በተመለከተ እንደሚነጋገር ታውቋል። በስብሰባው ላይ ኢትዮጵያ እንደማትካፈል የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት አምባሳደር መለስ አለም ዛሬ አዲስ አበባ ላይ ለጋዜጠኞች ተናግረዋል። አሜሪካ፣ የአውሮፓ ህብረት፣ ቻይና፣ የአረብ ሊግ እና ሌሎች ዓለም አቀፍ ተዋነያን የሶማሊያ የግዛት ሉዓላዊነት እንዲከበር ጠይቀዋል። ሞቃዲሹ የመግባቢያ ስምምነቱ በኢትዮጵያ የተፈጸመ ጠብ ጫሪነት ነው ስትል፣ ኢትዮጵያ በበኩሏ የተጣሰ ሕግ የለም ትላለች። ስምምነቱ አልሻባብን እንዲያንሰራራ ያደርጋል ሲሉ የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ ማስጠንቀቃቸውንም የኤኤፍፒ ዘገባ አመልክቷል። የአረብ ሊግ ዋና ጸሐፊ አህመድ አቡልጌት ትናንት ረቡ በተደረገው የአረብ አገራት የውጭ ጉዳይ ሚኒስትሮች ስብሰባ አስቸኳይ ስብሰባ ላይ የመግባቢያ ሰነዱ በአረብ በአፍሪካውያንና በዓለም አቀፍ መሪዎች ላይ የተቃጣ ግልጽ ጥቃት ነው ሲሉ አውግዘውታል። ይህ በእንዲህ እንዳለ በምስራቅ አፍሪካ የአሜሪካ ልዩ ልኡክ የሆኑት አምባሳደር ማይክ ሃመር ዛሬ በኡጋንዳ እንደሚከፈት በሚጠበቀው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ስብሰባ ላይ ለመሳተፍ ወደ ስፍራው ማቅነታቸው ታውቋል። ከስብሰባው አጀንዳዎች አንዱ እንደሚሆን የሚጠበቀው ኢትዮጵያና ራስ ገዟ ሶማሌላንድ በቅርቡ የባህር በርን በተመለከተ የፈረሙትን የመግባቢያ ሰነድ ተከትሎ የተፈጠረው ውጥረት እንደሆነ ታውቋል። የኢጋድን ተነሳሽነት በመልካም እንደምትቀበለው የገለጸው የአሜሪካ የውጭ ጉዳይ መስሪያ ቤት በበኩሉ በእንደ አውሮፓውያን አቆጣጠር 1960 የተወሰነውን የሶማሊያ ፌዴራል ሪፐብሊክ ድንበር ሉዓላዊነትና የግዛት አንድነት እውቅና እንደሚሰጥ አስታውቋል። ማይክ ሃመር በኢትዮጵያ ቆይታቸው የሱዳንንም ሆነ ሌሎች የቀጠናው ጉዳዮች በተመለከተ ከአፍሪካ ህብረት ባለሥልጣናት ጋር እንደሚነጋገሩ ሲጠበቅ ከኢትዮጵያ ባለሥልጣናት ጋር በሚኖራቸው ውይይት ደግሞ የሰሜን ኢትዮጵያን ጦርነት ለማስቆም የተደረሰውን ስምምነት አፈጻጸም እንዲሁም በአማራና በኦሮሚያ ክልል የሚታዩ ግጭቶች በሰላም በሚፈቱበት ጉዳይ ላይ እንደሚነጋገሩ ከአሜሪካ የውጭ ጉዳይ ሚኒስቴር የተገኘው መረጃ አመልክተዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በሰሜን ኢትዮጵያ በድርቅ በተጠቁ ክልሎች ማለትም በአፋር፣ በአማራና ትግራይ እንዲሁም በኦሮሚያ ክልል እየተበላሸ በመምጣት ላይ ነው ሲል የገለጸው የሰብአዊ ሁኔታ እንዳሳሰበው የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ አስታውቋል። የተመድ ቃል አቀባይ የሆኑት ስቴፋን ዱጃሪክ ትናንት በሰጡት መግለጫ ድርቁ በመባባሱ ምክንያት በተጠቀሱት ክልሎች ለሚገኙ አራት ሚሊዮን ለሚሆኑ ሰዎች የሚሰጠው ምላሽ መጠናከር እንዳለበት ተናግረዋል። በርካታና ተደራራቢ ቀውሶች ሰዎች በአየር ንብረት ለውጥ ምክንያት የሚመጡ ችግሮችን መቋቋም እንዳይችሉ ማድረጉን የጠቀሱት ቃል አቀባዩ በሚሊዮን የሚቆጠሩ ሰዎች ለከፋ ሁኔታ ተጋላጭ እንዲሆኑ አድርገዋል ብለዋል። ከፍተኛ የገንዘብ ጥረት ባለበት እንዲሁም በአማራና በኦሮሚያ ክልል ግጭቶች ባሉበትም ሁኔታ ቢሆን ተመድና አጋሮቹ የመንግስትን ጥረት በመደገፍ ላይ መሆናቸውን ቃል አቀባዩ ገልጸዋል። ባለፈው የፈረንጆች ዓመት 12 ሚሊዮን ለሚሆኑ ሰዎች ተመድና አጋሮቹ እርዳታ መለገሳቸውንና አራት ቢሊዮን ዶላር እንደሚያስፈልገው ለታቀደው ሰብአዊ ሥራ ሊገኝ የተቻለው ገንዘብ አንድ ሶስተኛ የሚሆኑ ብቻ እንደሆነ ተመልክተዋል። ኢትዮጵያ የውጭ ባንኮች በሀገር ውስጥ የባንክ አገልግሎት መሳተፍ እንዲችሉ ፍቃድ መስጠት እንደምትጀምር ተቆጣጣሪው ባለሥልጣን አስታውቋል። ተቆጣጣሪ አካል የሆነው የኢትዮጵያ የካፒታል ገበያ ባለሥልጣን ፈቃድ መስጠት እንዲጀምር የፍትህ ሚኒስቴር በዚህ ሳምንት ትዕዛዝ ማስተላለፉን የባለስልጣኑ ኃላፊ የሆኑትን አቶ ብሩክ ታየን ጠቅሰው ሮይተርስ የዜና ወኪል ዘግቧል። ኢትዮጵያ ኢኮኖሚን ለውጭ መዋለ ነዋይ ክፍት ለማድረግ በመወሰኗ እንደ ሳፋሪኮም ያሉ የቴሌፎን ኩባንያዎች በአገር ውስጥ ገበያ ተሳታፊ እንዲሆኑ አስችሏል። ነገር ግን ተገማች ያልሆነው የቁጥጥር ሁኔታ፣ የጸጥታ መደፍረስ ና አጠቃላይ ኢኮኖሚው አለመረጋጋት በኩባንያዎቹ ስራ ላይ ችግር ፈጥረዋል ሲሉ ተንታኞች በመናገር ላይ ናቸው። በኢትዮጵያ በአሁኑ ወቅት የኢንቨስትመንት ባንኮች እንደሌሉ የጠቆመው ሪፖርቱ ያሉት የንግድ ባንኮች በሚ በሚጠይቁት ከፍተኛ መያዣ ምክንያት ብድሮችን ማግኘት አስቸጋሪ ነው ብሏል። የገንዘብ ካፒታል ፍላጎት ከፍተኛ ነው ያሉት አቶ ብሩክ ተበዳሪዎች 25 በመቶ ወለድ እና 70 በመቶ ደግሞ መያዣ መጠየቃቸው በኢትዮጵያ ካፒታልን ለማሳደግ እንቅፋት ሆኗል ብለዋል። ኢትዮጵያ ከፍተኛ ውጭ ምንዛሬ እጥረት እንዳለባት ያመለክተው ሪፖርቱ ላለባት 1 ቢሊዮን ዶላር ዓለም አቀፍ ቦንድ ክፍያ ባለፈው ወር የነበረባትን የ33 ሚሊዮን ዶላር ክፍያ ሳትፈጽም መቅረቷን አስታውሰዋል። በመጨረሻም አሜሪካ 14 የሚሆኑና በየመን የውቲያ አማጽያን በሚቆጣጠሯቸው አካባቢዎች ለመተኮስ ተዘጋጅተው የነበሩ ሚሳይሎችን ማውደሟን ትናንት አስታውቃለች። በኢራን ይደገፋሉ የሚባሉት የውቲያ አማጽያን በቀይ ባህር ላይ በሚመላለሱ የንግድ መርከቦች ላይ ጥቃት መክፈታቸውን ተከትሎ አሜሪካ በድጋሚ ድርጅቱን በሽብርተኛ ድርጅትነት ፈርጃለች። ሚሳይሎቹ በማንኛውም ሰዓት ሊተኮሱ ተዘጋጅተው የነበሩ ሲሆን በአሜሪካ የባህር ኃይል መርከቦችም ሆነ በሌሎች የንግድ መርከቦች ላይ ስጋት የደቀኑ በመሆናቸው የአሜሪካ ኃይሎች ራሳቸውን የመከላከል መብትና ግዴታቸውን ተጠቅመዋል ሲል የአሜሪካው ማዕከላዊ እዝ አስታውቋል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባወጡት መግለጫ አንሳራላ ወይም በዘልማድ ሁቲ ተብለው የሚጠሩትን አማጽያን ከሰላሳ ቀን በኋላ ጀምሮ በሽብርተኝነት ትፈርጃለች ብለዋል። ባሉት 30 ቀናት ውስጥ አሜሪካ ከባለ ድርሻ አካላት ረዴት ድርጅቶችና አጋሮች ጋር በመሆን ሰብአዊ እርዳታና አስፈላጊ የሆኑ የንግድ ሸቀጦች አገሪቱ እንድታገኝ ታደርጋለች ሲሉም አክለዋል። የውጭ ጉዳይ ሚኒስትሩ ሁቴዎች ጥቃታቸውን የሚያቆሙ ከሆነ አሜሪካ ፍረጃውን እንደገና እንደምታጤ ነው ብሔራዊ የጸጥታ አማካሪው ጄክ ሰልቨን ተናግረዋል። የሁቴ አማጽያኑ ቃል አቀባይ ሞሐመድ አብዳል ሰላም በበኩላቸው ለአልጃዚራ ቴሌቪዥን በሰጡት መግለጫ የእስራኤል መርከቦችን ወይም ወደ አካባቢው የሚያመሩ መርከቦችን ኢላማ ማድረጋቸውን እንደማያቆሙ አስታውቀዋል። ለአሜሪካና ለእንግሊዝ ጥቃትም አጸፋውን እንደሚመልሱ ዝተዋል። ክቡራትና ክቡራን የምሽቱ ዜና በዚህ ተጠቃሏል። ለቀሪው ዝግጅቶች ወደ ኤደን መልሳቸዋሉ። ዓለም ዙሪያ ከተሰባሰቡ ዜናዎች ጋር እንግዲ ወልደ ነበር። ለዜናዎቹ አመሰግናለሁ። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርል ቻናል 57 ዲግሪ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ጥር 9 2016 ዓ.ም መሰናዶ ይቀጥላል። ዝግጅቶቻችንን በቪ አምሃሪክ የፌስቡክ ገጽና ድረገጽ ላይ በተጨማሪ እንድትከታተሉ እጋብዛለሁ። ኤደን ገረማው መሰናዶን እየመራው፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱን ከስቱዲዮ በማቀናበር ግርማ ደገፋና ሲሳይ አሸናፊ ደግሞ የምስልና ድምፅ ቅንብሩን በመከወን አዋየው ገበያው በዌብና ማህበራዊ ድረገጽ አብረናችሁ የምናመሽ ይሆናል። እናንተም አብራችሁን ትዘልቁ ዘንድ በአክብሮት እየጋበዝን አሁን ለብሽቶ ወደያዝነው አብይ ርዕስ እንሻገራለን። የውጭ ጉዳይ ሚኒስትር ቃል አቀባይ የአረብ ሊግን መግለጫ ለአፍሪካውያን ንቀት እንደሆነ ገልጸዋል። የአረብ ሊግ የሚኒስትሮች ምክር ቤት በሶማሊያ ሉዓላዊነትን ይጎዳል ያለውን ስምምነት ውድቅ በማድረግ ሀገሪቱን የሚደግፍ መግለጫ አውጥቷል። የግብጽ የውጭ ጉዳይ ሚኒስትር ሳሜ ሹክሬ ደግሞ ኢትዮጵያ በቀጠናውን አለመረጋጋት ምንጭ ሆናለች ማለታቸውን መስሪያ ቤታቸው ገልጿል። ኢትዮጵያ የመግባቢያ ስምምነቱን በተመለከተ የግብፅና የአረብ ሊግን አቋምም ተቃውማለች። አስተያየታቸውን በዋልት ነው ያሉት የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ አለም የሊጉንም መግለጫ ተቀባይነት የለውም ሲሉ በጽኑ ኮንነውታል። ድርጊቱ በአፍሪካ ጉዳይ ላይ ጣልቃ የመግባት እርምጃ እንደሆነም ነው የገለጹት። ኢትዮጵያ በካምፓላው የኢጋድ አስቸኳይ የመሪዎች ስብሰባ ላይም የማትሳተፈው ግብዣው የቀረበበት ጊዜ አጭር በመሆኑ እንደሆነ ተናግሯል። ኬኔዲ አባተ ዘገባለሁ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ ለጋዜጠኞች መግለጫ በሰጡበት ወቅት በአዲስ አበባና ሀርጌሳ መካከል በቅርቡ የተፈረመውን የመግባቢያ ስምምነት በተመለከተ የአረብ ሊግ ያወጣውን መግለጫና የግብፅ ውጭ ጉዳይ ሚኒስትር የሰጡትን አስተያየት ተችተዋል። በኢትዮጵያና ሶማሊላንድ የመግባቢያ ስምምነት ላይ ትናንት የተወያየው የአረብ ሊግ የሚኒስትሮች ምክር ቤት የሶማሊያን ሉዓላዊነት ይጎዳል ያለውን ስምምነት ውድቅ በማድረግ አገሪቱን የሚደግፍ መግለጫ አውጥቷል። የአረብ ሊግ ዋና ጸሐፊ ግብጻዊው አህመድ አቡልጌት የኢትዮጵያና ሶማሊላንድን ስምምነት በአረብ በአፍሪካና በዓለም አቀፍ መርሆች ላይ የተቃጣ ግልጽ ጥቃት ሲሉ ገልጸውታል። በእርሳቸው የሚመራው የአረብ ሊግ ኢትዮጵያ የቀጠናውን ሰላምና ጸጥታ ስጋት ላይ ጥላለች ሲል ከሷል። የሊጉን መግለጫ ተቀባይነት የለውም ያሉት አምባሳደር መለስ አለም በአፍሪካ ጉዳይ ላይ ጣልቃ የመግባት እርምጃ እንደሆነም ገልጸውታል። ከአረብ ሊግ ጋር የተሰጠው መግለጫ ተቀባይነት የለው ይህ ድርጅት በማን እንደሚዘውር ይታወቃል። የበይነ መረብ ስብሰባውን እኔ የመከታተል እድል ነበረኝ። የወጣው መግለጫ ተቋሙንም አባላት ሀገራቱንም የሚመጥን አይደለም። የማን ድርጅት እንደሆነ ይታወቃል። ከምንም በላይ ደግሞ ለአፍሪካውያን ንቀት ነው። አፍሪካውያን የራሳቸውን ችግር የመፍታት ብቃቱ አላቸው፣ በተግባር አሳይተው ስለዚህ ለአፍሪካውያን ችግር አፍሪካዊ መፍትሄ የሚለውን እሳቤ የሚያጣጥለው ተቀባይነት የለውም። በግብፅና ዓረብ ሊግ መካከል ያለው ግንኙነት የአንድ ሳንቲም ሁለት ገጽታ ተደርጎ ነው፣ ምንም ግንኙነት የለም። በግልጽ መነገር ያስፈልጋል። የኢትዮጵያ ውጭ ጉዳይ ሚኒስትር ዴታ አምባሳደር ምስጋኑ አርጋም በኤክስ አድራሻቸው ላይ ኢትዮጵያ የአረብ ሊግ ያወጣውን መግለጫ በፍጹም አትቀበልም ሲሉ ውድቅ አድርገዋል። መግለጫውን በኢትዮጵያ የውስጥ ጉዳይና ሉዓላዊነት ላይ ጣልቃ ለመግባት የሚደረግ ሙከራ ነው ያሉት ሚኒስትር ዴታው ኢትዮጵያ ከብዙ የአረብ ሀገራት ጋር ጥሩ የሁለትዮሽ ግንኙነት ቢኖራትም፣ ነገር ግን ሊጉ የጥቂቶችን ፍላጎት እያስፈጸመ ነው ሲሉ ወቅሰዋል። የግብጽ ውጭ ጉዳይ ሚኒስትር ሳሜ ሹክሪ ደግሞ በካይሮ በተካሄደ በተካሄደው የትላንቱ የአረብ ሊግ የሚኒስትሮች ስብሰባ ላይ የሶማሊያ ሉዓላዊነትና የግዛት አህድነት እንዲከበር ጥሪ አቅርበው ኢትዮጵያ የቀጠናው አለመረጋጋት ምንጭ ሆናለች ማለታቸውን ሮይተርስ ዘግቧል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ የሳሜ ሹክሪን አስተያየት ተችተዋል። የግብፅ የውጭ ጉዳይ ሚኒስትር የሰጡት መግለጫ ጠቃሚ አይደለም። በኢትዮጵያ በኩል ነገሮችን ማጋጋም ከልካቸው ላይ መስቀል ማጋነን ጠቃሚ ነው ብላ አታምን። ግብፅን ጨምሮ ሌሎች የመካከለኛው ምስራቅ አገሮች እዚህ አፍንጫችን ስር የባህር መዳረሻና ወደብ ሲከፍቱ ኢትዮጵያ ስታደረገው ነውር የሚሆንበት አመክንዮ ምንድን ነው? ሶማሌላንድ ውስጥ ሌሎች አገሮች አሏቸው። ኢትዮጵያ እንዲሁም ወደብ የላት። ጉዳዩ የፍትህም የርትዕም የልማትም የሰላምም ጉዳይ ስለሆነ ኢትዮጵያ የባህር መዳረሻ ያስፈልጋል። የኢትዮጵያ እግር ውሃ መርገጥ አለ። በግብፅ ወንድሞቻችን በተለይም በውጭ ጉዳይ ሚኒስትሩ በኩል የሰጠው ጥያቄ ማነው አስተያየት ጠቃሚ አይደለም። ኢትዮጵያና ግብፅ ካላቸው ረዥም ጊዜ ያስቆጠረ ግንኙነት አንጻር የሚፈይደው ነገር የለም። አምባሳደር መለስ አክለውም ኢትዮጵያ ለቀጠናው የመረጋጋት እንጂ ያለመረጋጋት ምንጭ አይደለችም በማለት የሹክሪን ወቀሳ አስተባብለዋል። ምን በማያውቁበት ሀገር ሄዶ ቁርበት አንጥፉልኝ ይላል። ኢትዮጵያ ያለመረጋጋት ሳይሆን የመረጋጋት መንስኤ ናት። ለዚህ አካባቢ ሶማሊያ ላይ የሰላም አስከባሪ ያሰማራ ነው። በዛ ምክንያት ሰው ነው ዋጋ የሚከፍለው። ለደቡብ ሱዳን ሰላም እና ነጻነት አስተዋጽኦ አድርገናል ዋጋ ተከፍሎበታል። ለሱዳን በተከታታይ እስካሁን ድረስ ። ስለዚህ ኢትዮጵያን በአለመረጋጋት መንስኤነት መክሰስ በአንድ ቃል ለመግለጽ ዋልት ነው። የዘመኑ ቀልድ ተብሎ ሊቀመጥ የሚችል ይመስለኛል። ከመግባቢያ ስምምነቱ ጋር በተያያዘ በኢትዮጵያና በሶማሊያ መካከል እየተካረረ የመጣውን ውጥረት በተመለከተ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ በኡጋንዳ ካምፓላ ዛሬ አስቸኳይ የመሪዎች ስብሰባ በማድረግ ላይ ነው። ከኢትዮጵያና ሶማሊያ ውጥረት በተጨማሪ በሱዳንም ጉዳይ ላይ በሚመክረው በዚህ 42ኛው አስቸኳይ የኢጋድ የመሪዎች ስብሰባ ላይ የአምስት ሀገራት መሪዎችና የተለያዩ ዓለም አቀፍ ድርጅቶች እየተሳተፉ እንደሆነ ተዘግቧል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መ መልእክተኛ ማይክ አመርም በስብሰባው ላይ ለመታደም ካምፓላ ገብተዋል። የኢትዮጵያ መንግስት በበኩሉ በስብሰባው ላይ እንደማይገኝ አስታውቋል። ለዚህም ምክንያት ነው ያሉትን አምባሳደር መለስ አለም ተናግረዋል። ኢጋድ ለኢትዮጵያ በጣም አስፈላጊ ድርጅት ነው። በስብሰባው ላይ ያልተሳተፍነው ግብዣው የቀረበበት ጊዜ አጭር ስለሆነ፣ በቀጣይ ፕሮግራሙ ሲስተካከል ተሳትፎ የሚኖረን ይሆናል። በትላንትና ሁለት ተስተጓግሎ የነበረው ወደ አርጌሳ የሚደረግ የኢትዮጵያ አየር መንገድ አንድ በረራ ጉዳይ ተፈቶ በረራ መቀጠሉንም የገለጹት አምባሳደር መለስ በአዲስ አበባ ሞቃዲሾና አርጌሳ መካከል የሚደረጉ በረራዎች በመካሄድ ላይ እንደሚገኙ አረጋግጠዋል። በኢትዮጵያና ና ዋ ሶማሊላንድ መካከል ታሳሳይ 2 ቀን 2016 ዓ ምት የተፈረመውን የመግባቢያ ሰነድ ተከትሎ እየተካረረ ባለው የኢትዮጵያና ና ሶማሊያ ለመግባባት ላይ ትናንት የተነጋገረው የአፍሪካ ህብረት የጸጥታው ምክር ቤት ሁለቱ መንግስታት ስሜትን ከተሞሉ መግለጫዎች ተቆጥበው ውጥረትን እንዲያረግቡ ጠይቋል። ውጥረቱ በከፍተኛ ሁኔታ እንዳሳሰበው የገለጸው ምክር ቤቱ በሁለቱ መንግስታት መካከል ውይይትን የሚያስጀምርና ተከታታይ ሪፖርትን የሚያቀርብ ልዑክ እንዲመደብ ጠይቆ የህብረቱ የአፍሪካ ቀንድ ተወካይ የሆኑትን የቀድሞ የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆን ጠቁሟል። ምንም እንኳን በኢትዮጵያና ሶማሊያ መካከል ውጥረቶች እያየሉ ቢሆንም በሀገሮቹ መካከል ባለው የንግድና የዲ ዲፕሎማሲ ግንኙነት ላይ የተለወጠ ነገር የለም ሲሉ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም ተናግረዋል። በተያያዘ በመግባቢያ ሰነዱ ዙሪያ በፈረንሳይ ፓርላማ የሀገር መከላከያ ኮሚቴ ሰብሳቢ በሆኑት ቶማስ ጋሲሎድ ለተመራ ልዑክ የኢትዮጵያ ሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነገዎ ማብራሪያ ሰጥተዋል። የመግባቢያ ሰነዱ በጋራ መልማትን የሚያረጋግጥ መሆኑን ለቡድኑ ስለመግለጻቸውም ምክር ቤቱ በማህበራዊ የትስስር ገጹ ያጋራው መረጃ ያመለክታል። ዶክተር ዲማ የቀይ ባህር አካባቢ ጸጥታ የኢትዮጵያን አስተዋጽኦ እንደሚፈልግ ጠቁመው የተፈረመው የመግባቢያ ሰነድ ወደ ተግባራዊ ምዕራፍ እንዲሸጋገር ፈረንሳይ የበኩሏን እገዛ እንድታደርግም ጠይቀዋል። የመግባቢያ ሰነዱን በተመለከተ በፈረንሳይ ልዑካን በኩል ስለተሰጠው አስተያየት ግን በምክር ቤቱ መረጃ ላይ አልተገለጸም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት መሰናዷችን ይቀጥላል። የሰማችሁት አብይ ርዕሱ ነበር። የትንታኔ መጽሄት ወደ ትንታኔ መጽሄት እናልፋለን። ዛሬ ከሰዓት በኋላ ከአዲስ አበባ ወደ መቀለ የበረረው የኢትዮጵያ አየር መንገድ የበረራ ቁጥር ኢቲ 106 አውሮፕላን አሉላ አባነጋ አየር ማረፊያ ሲደርስ ቦታ ስቶ ማረፉን የአየር መንገዱ አስታውቋል። በአውሮፕላኑ ላይ ተሳፋሪ ከነበሩት መንገደኞች አንዱ የሆኑት አቶ ገብረ ሕይወት ወልደ ገብርኤል አውሮፕላኑ ከመነሻውም የተለየ ድምፅ አሰምቶ እንደነበረ ገልጸዋል። የአውሮፕላኑ ግራ ጎማ ተቃጥሎ መመልከታቸውንም ተናግረዋል። ሁኔታው አውሮፕላን ውስጥ በነበሩት ሰዎች ላይ ከፍተኛ ድንጋጤን ፈጥሮ እንደነበር የገለጹት እኚሁ ተሳፋሪ ከፍተኛ ጩኸትም ነበር ብለዋል። ተሳፋሪው ከአደጋ የተረፍነው በአብራሪው ብቃት ነው ብለው እንደሚያምኑም ተናግረዋል። መቀለ የሚገኘው ዘጋቢያችን ሙልጌታ ጽብሃ ጉዳዩን ተከታትሎታል። የኢትዮጵያ አየር መንገድ ክስተቱን በተመለከተ ባወጣው መግለጫ ዛሬ ጥር 9 ቀን 2016 ዓ ም ከቀኑ 6 ሰዓት ከአዲስ አበባ የተነሳው የበረራ ቁጥር ኢቲ 106 አውሮፕላን ከ2 ሰዓት በረራ በኋላ መቀለ የሚገኘው አላባ ነጋ አየር ማረፊያ ሲደርስ ማንኛውም አውሮፕላን ከሚንደረደርበትና ከሚያርፍበት ትክክለኛ ማረፊያ ውጭ ቦታውን ስቶ ማረፉን አስታውቋል። በበረራ ሰራተኞቹም ሆነ በመንገደኞች ላይ የደረሰ አደጋ እንደሌለ ገልጿል። ለተፈጠረው ችግር መንገደኞቹን ይቅርታ ጠይቋል። የክስተቱ መነሻ እንደሚያጣራም በመግለጫው ላይ ጠቅሷል። ከመንገደኞቹ አንዱ ትውልደ ኢትዮጵያ አቶ ገብረ ሕይወት ወልደ ገብርኤል ለቪኦኤ በሰጡት አስተያየት አውሮፕላኑ ከመነሻው የተለየ ድምፅ እንዳሰማ ገልጸዋል። ሰባት ሰዓት ተኩል መቀሌ ለመድረስ ነበረ። ግን ገና ሲነሳ ፕሌኑ ገና አየር ሊወጣ ሲል ድምፅ ሰጥቶ ነበረ። በኋላ አየር ከደረስን በኋላ ግን ጎማው ያወጡታል ያወርደዋል። ድምፅ ሰምቼ ስለነበር ጎማው ሲያወ ሲያወደው እና ሲያወጣው ከጎማው ጎን ስለነበርኩ የአንድ ጎማ አን ድንገት እንደተፈነዳ ነቃሁኝ። በኋላ ስናየው ፈንድተዋል በግራ በኩል ያለው የኋላ ጎማ። ፓይለቱ ደግሞ ቀላል ነገር ገጥሞ እና ምንም አይደለም በቃ ምናምን። ምክንያቱም አስር ጊዜ ደግሞ ቤልታችን እሰሩ ምናምን ይል ስለነበር ድንገቱ እሱ እንደሆነ አወቅኝ። ጎማውን ሳየው አንዱ ተንፍሰዋል፣ ተፈንድተዋል። ድንገት ሊገጥመን ይችላል ብዬ አስቤ ነበር። ፓይለቱም ደግሞ ስለነገረን አሁን ሲያርፍ ምንድነው ግን ፓይለቱ በጣም ጎበዝ ነው። ወደ ውጭ አወጣት። ከዋናው በአውሮፕላኑ ውስጥም በመንገደኞች ከፍተኛ ድንጋጤና ጩኸት እንደነበር የተናገሩት አቶ ገብረሕይወት አውሮፕላኑ ካረፈ በኋላ በነበረ መገፋፋት ግንባራቸው ላይ መጠነኛ ጉዳት እንደደረሰባቸው ገልጸዋል። ህዝቡ ተረብሾ ነበር። በጣም በጣም ተረብሸዋል። እንዲያውም ህዝብ ነው ሰው ሊወጣ ሲል ነው የገፋኝ። ተጋጨሁት እንጂ ኮርነር የፕሌን ውስጥ ወዛ ገጨኝ እንጂ እኔ ምንም በፕሌኑ ድንገት እንትን አይደለም። ህዝቡ ሲገራገር ሊወጣ ሲፈልግ በቃ ጭንቅ ስለነበረው ፈርቶ በቃ በዚህ ምክንያት ነው እኔም ነው የመጣው። በጣም ህዝቡ ጭኋል፣ በጣም ጭኋል ነበረ። ግን ፓይለቱ ጥሩ አሰራ ስላቆማት አድኖናል እና እግዚአብሔር የራቀሉለታል ነገሩ በጉዳዩ ከአሉላ አባ ነጋ አየር ማረፊያ አመራርና ሰራተኞች ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ይህ ዘገባ እስከተጠናቀረበት ሰዓት አውሮፕላኑ አልተነሳም። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም። ከባህር ዳር ከተማ በ42 ኪሎ ሜትር ርቀት በምትገኘው አዴት ከተማ ባለፈው ማክሰኞ ዕለት የነበረውን ግጭት ተከትሎ እስካሁን ድረስ በከተማው ምንም አይነት እንቅስቃሴ እንዳልተጀመረ ነዋሪዎች ገለጹ። ጥቃቱን አስመልክቶ ከክልልና ከአካባቢው ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በአሜሪካ ድምፅ ዘጋቢዎች የተሰናዳውን ዘገባ አስማማየ ነው እንደሚከተል ያቀርበዋል። በምዕራብ ጎጃም ዞን ስር በምትገኘውና ከባህር ዳር ከተማ በ42 ኪሎ ሜትር ርቀት ላይ ባለችው አዴት ከተማ ባለፈው ማክሰኞ ማለትም ጥር ሰባት ቀን 2016 ዓ ምት ረፋዱ ላይ የፋኖ ታጣቂዎች ወደ ከተማው ዘልቀው መግባታቸውን ተከትሎ ከመንግሥት የጸጥታ ኃይሎች ጋር የተኩስ ልውውጥ ሲያደርጉ መዋላቸውን ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁን አንድ የከተማው ነዋሪ ዛሬ ለአሜሪካ ድምፅ አረጋግጠዋል። እኚሁ ነዋሪ አክለውም ግጭቱን ተከትሎ እስከ ዛሬ ድረስ በከተማው እንቅስቃሴ ያለመኖሩ ተናግረዋል። ከተማ ምንም አይነት እንቅስቃሴ የለም። ባንክ ራሱ ስማቸውን በሚስጥር እንድንይዝ የጠየቁን ሌላው የከተማ ነዋሪ ማክሰኞ ዕለት በከተማው የነበረውን ግጭት እንዲህ ያስታውሱታል። ከአራት ሰዓት ጀምሮ ውጊያ ተካሂዷል በከተማው ላይ ያው እስከ ማታ ድረስ የመደበኛ ታጣቂ የሚባሉት ወይም የፋኖ ታጣቂዎች የተባሉት ነበረው በከተማ ውስጥ ሲጨፍሩ የነበረ አስር ሰዓት አካባቢ ኮንች ስላሴ ብዙ ንጹህ አርሶ አደሮች ከዛ ውስጥ አንዱ እንደውም የአጎቴ ልጅ ነው የተጎዳው በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በዕለቱ በከተማው የነበረውን የተኩሱ ልውውጥ በቤታቸው ውስጥ ሆነው ሲከታተሉ መቆየታቸውንና ኋላም ተኩሱ ጋብ ሲል ከቤታቸው ወጥተው በጎዳናው ላይ በመዘዋወር ላይ እንዳሉ የከባድ መሳሪያ ድምፅ እንደሰሙ የሚናገሩት ስማቸው እንዲጠቀስ ያልፈለጉ አንድ የከተማው ነዋሪ የከባድ መሳሪያ ድምፁን ተከትሎ ስልክ እንደተደወለላቸውና ከከተማው ትንሽ ወጣ ብሎ በሚገኘውና ኮንች ስላሴ በተባለው ስፍራ አጎታቸውን ጨምሮ በርካታ ሰዎች ጥቃት ደርሶባቸው መሞታቸው ተነግሯቸው ወደ ስፍራው እንዳቀኑ ነግረውናል። በጥቃቱም የሰባት ልጆች አባት የሆኑት አጎታቸውና ሌሎች ሰዎች መሞታቸውንና ትላንት በኮንች ስላሴ ቤተ ክርስቲያን መቅበራቸውንም ነግረውናል። ውጊያ ነበረ። አዴት ላይ መከላከያ ሰራዊትን ለማስለቀቅ የገቡ የፋኖ አባላት ነበሩ። እነሱ ጋር በተደረገ ውጊያ ቆይተው ከተማዋ ከተለቀቀች በኋላ ወደ አመሻሽ አካባቢ ላይ በሸዋ ሜዳ አካባቢና ጎንጭ ስላሴ ላይ ፍንዳታ ተሰምቶ ነበረ እና ብዙ ማህበረሰብ ሞቷል እዛ አካባቢ በዚህ በፍንዳታው ምን እንደሆነ አላወቅንም። የፈነዳው ነገር ሁለት ቦታ ላይ ነው። ከፍተኛ ፍንዳታ ነው የተሰማው። ድሮን ነው እኛ እንግዲህ ሲጠረጥር በዚህ አይነት ፍንዳታ ሰምተን አናውቅም። ከፍተኛ ፍንዳታ ነው የፈነደው። ስላሴ ፀበል የሚጠጡላ ናቸው እንዳለ የሞቱ እዛው አካባቢ ቁጭ ብለው እየጠጡ የነበሩ ብዙ ማህበረሰብ ወይ ገበሬው እዛው ያለው ማህበረሰብ፣ እነሱ ላይ ነው እንዳለ የወደቀው እና ያለ ሙሉ ንጹሐን ያለቀው በዛ በኩል ውጌ የለ ምን የለ ምንም ነገር አልነበረም በዛ በኩል ውጌውም አልቆ ነበረ። ሰላም ነበር አካባቢው ሁላ። በዛ ምክንያት ንጹሐን እዛ ጠቀል የሚሰጡት በሙሉ የሞት አጎታችን አልፏል። ለዛ ወንጂ ስላሴ ላይ የነበረው አጎታችን ነው አንዱ የሞት ቀብር ፈጽመናልኛል በከተማው ዙሪያ ሸዋ ሜዳ እና ኮንች ስላሴ በሚባሉ አካባቢዎች የከባድ መሳሪያ ድምፅ ከሰሙ በኋላ ወደ ዘመድ የሞተባቸው ጎረቤቶቻቸው አስክሬን ለማንሳት ተደውሉላቸው እንደሄዱ የነገሩን ሌላው አስተያየት ሰጭ ደግሞ በጥቃቱ በርካታ ሰዎች መሞታቸውን ገልጸውልናል። ምናልባትም አምስት ሰዓት ከአራት ሰዓት የሆነ ሰዓት ነው የቆየው ጦርነቱ። የጀመረውም ወደ ሶስት ሰዓት አራት ሰዓት በአስር አካባቢ ላይ የተጠናቀቀው አይ ቲንክ እና በጣም ከባድ ፍንዳታ ነው የተደረገ። በጣም ከባድ ፍንዳታ ሁለት ጊዜ ነው የፈነዳው። እጅግ በጣም ምክንያቱም አሁን ሌላ ከባድ መሳሪያ ቢሆን እንለየዋለን። ይሄ ድምፅ ደግሞ በጣም የተለየ እንደ ጎድጓዳ አይነት ድምፅ ነው ያለው። ሁለት ነው የፈነዳው። የሞትባቸው ሰዎች አሉ፣ እዛ አካባቢ ድሮን ወደቅ ደደቅበት አካባቢ ነገር ግን እነዚህ የሞተባቸው ሰዎች በተለይ አሜዳና ጎንጫ ስላሴ የሚባል አካባቢ የሟሽ ዘመዶች እንደሄዱና እስከሬን እንዲያነሱ እንደቻሉ ምን አውቃለሁ። ከዛዎች እንዳልኩሽ ሰው ፈርቶ ስላለ ቤቱን ዘግቶ እኔን ለምሳሌ ቤት ዘግተን ያለ ነው። ጥቃቱን አስመልክቶ በክልልና ከአካባቢ ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ነው ጥረት አልተሳካም። የአስቸኳይ ጊዜ አዋጁ ሊጠናቀቅ ጥቂት ሳምንታት ቢቀሩትም በክልሉ አንዳንድ ከተሞች በፋኖ ታጣቂዎችና በመንግሥት የጸጥታ ኃይሎች መካከል በሞቅ ቀዝቀዝ እያለ ያለው ግጭት እንደቀጠለ ይገኛል። ለአብነት ያህል ከሳምንት በፊት በጎንደር ከተማ በነበረው ግጭት በንጹሐን ዜጎች ላይ ጉዳት ማድረሱን ነዋሪዎችን ጠቅሰን መዘገባችን ይታወሳል። የክልሉ ባለሥልጣናትና ኮማንድ ፖስቱ በመንግሥት መገናኛ ብዙኃን በተለያየ ጊዜ በሰጡት መግለጫ ክልሉ ወደ ቀድሞ ሰላሙ ሙሉ በሙሉ ተመልሷል እያሉ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን በከተሞችና ዙሪያቸው የሚካሄደውን ጨምሮ በአማራ ክልል በመንግሥት ኃይሎችና በፋኖ ታጣቂዎች መካከል የቀጠለው ግጭት የሰላማዊ ሰዎችን ሕይወት አደጋ ላይ መጣሉን በተለያየ ጊዜ ባወጣቸው መግለጫዎች ሲያሳስብ መቆየቱ ይታወሳል። ኮሚሽኑ ባለፈው ዳር ባወጣው መግለጫም ሰላማዊ ዜጎች ንብረታቸው እንዲሁም የሕዝብ መሠረተ ልማትና የአገልግሎት ተቋማት ኢላማ መደረግ የለባቸውም ሲል በብርቱ አሳስቧል። ሚኒስቴር መስሪያ ቤቶች የመረጃ ነጻነትን አያከብሩም ተባለ። የኢትዮጵያ የህዝብ እንባ ጠባቂ ተቋም በሚኒስቴር መስሪያ ቤቶች ላይ ባካሄደው የመልካም አስተዳደር አፈጻጸም ምዘና መሰረት አብዛኞቹ የመረጃ ነጻነት አዋጅን እንደማያከብሩና ለብዙሀን መገናኛዎች መረጃ የማይሰጡ መሆኑን ማረጋገጡን አስታውቋል። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር ዶክተር ጌታቸው ድንቁ መረጃን ለብዙሀን መገናኛ ተደራሽ አለማድረግ አሳሳቢ ችግር እየሆነ መምጣቱን ተናግረው ማህበራዊ ተጽዕኖም የጎላ ነው ብለዋል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባለው። የኢትዮጵያ የህዝብ እንባ ጠባቂ ተቋም በአዋጅ በተሰጠው ስልጣን መሰረት ከ22ቱ ሚኒስቴር መስሪያ ቤቶች በ15ቱ ላይ ያለውን የመልካም አስተዳደር ሁኔታ ማጥናቱን ዛሬ ለጋዜጠኞች በሰጠው መግለጫ አስታውቋል። የህዝብ እንባ ጠባቂ ተቋም የሚኒስቴር መስሪያ ቤቶቹን የ2015 ዓ ም የመልካም አስተዳደር አፈጻጸም ላይ ምዘና ማድረጉን ገልጾ ይህም አስር ወራትን የፈጀና ለመጀመሪያ ጊዜ የተደረገ እንደሆነ አመልክቷል። የመልካም አስተዳደር ምዘና ጥናቱን ያቀረቡት የተቋሙ ከፍተኛ የሥራ ኃላፊ አቶ አዳነ በላይ የምዘና መለኪያዎቹ ውጤታማነት፣ ተጠያቂነት፣ ግልጸኝነት፣ ፍትሐዊነትና የሕግ ተገዥነት እንደሆኑ ዘርዝረዋል። ምዘና ከተካሄደባቸው አስራ አምስት ሚኒስቴር መሥሪያ ቤቶችም በአስራ ሁለቱ ላይ መረጃን ተደራሽ ከማድረግና ከተጠያቂነት አኳያ ችግር እንዳለባቸው ተናግረዋል። የተለዩ ክፍተቶችን በምናይበት ጊዜ ላብነት አብዛኛው ለሕዝብ ይፋ እንዲደረጉ የታዘዙ መረጃዎች አለማሳተም ወይም ይፋ ለማድረግ ሕጉ አስቀምጧል ደንግጓል። ነገር ግን በድንጋጌው መሰረት በተገቢው መንገድ አለመሄዳቸውን ባየናቸው የሰነድ ፍተሻዎችን በውይይቶቻችንም ስላረጋገጥን ክፍተት ያለው መሆኑን አይተናል። በግል ለሚቀርቡ የመረጃ ጥያቄዎች ተገቢ ምላሽ አለመስጠታቸው፣ በሦስተኛ ደረጃ የመረጃ ነፃነት አዋጅ ድንጋጌ አለማክበር እንደ አንድ ክፍተት አይተናል። ሌላው መስሪያ ቤቶች ያወጣሉ የተባሉትን መመሪያዎች አለማውጣታቸው በተያያዘ በአማካይ ሲታይ ውስንነት አይልባቸው መሆኑን ያሳያል። ይህ ችግር ከምን እንደሚመነጭ በአሜሪካ ድምፅ የተጠየቁት ኃላፊው ምክንያቱን እንዲህ በማለት አብራርተዋል። አንደኛ የግንዛቤ ችግር አለ። ሁለተኛው ደግሞ ቀደም ሲል ታስታውስ እንደሆነ በእያንዳንዱ ሚኒስቴር መስሪያ ቤቶች ያሉ የህዝብ ግንኙነት ኃላፊዎች መረጃን በመጠየቅ በማግኘትና በማስተላለፍ ረገድ ትልቅ መመሪያ እራሱ አላቸው። ይህ እንዴት እንደሚሰጡ የበላይ አካል ከእነሱ በኋላ ያለው መስሪያ ቤት መፍትሄ እንደሚሰጥ እና ይሄ በመካከል በለውጡ ጋር ተያይዞ ፈርሶ ስለነበር በብዙ መስሪያ ቤቶች ስንሄድ ይሄን የሚከታተል አካል የለም፣ የህዝብ ግንኙነት የምንለው። ስለዚህ አብዛኞቹ ከአመራሩ ጀምሮ ባለሙያዎቹም ጨምሮ የህዝብ ግንኙነቶችን በአንድም አለመኖር ወይም መቀየር። መረጃ ነጻነት ላይ አለ የለም የሚለውን ራሱ በአብዛኛው ማለት ይቻላል ግንዛቤ የለም። የተመደበ ሰው የለም። ለእኛም ዓመታዊ ሪፖርት አይልኩም እና ይሄ በአጠቃላይ ሲታይ ውድቀት ነው። በመንግስት መስሪያ ቤቶች ውስጥ የሚታየው መረጃን ተደራሽ ያለማድረግ ችግር በህዝቡ የዕለት ተዕለት ህይወት ላይ ተጽዕኖ እንደሚያሳድር በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽንስ መምህር ዶክተር ጌታቸው ድንቁ ይናገራሉ። ይሄ ያለው አንድምታ የጎላ ነው፣ ትልቅ ነው እንደኛ ባሉ ሀገራት መንግስት ትልቁን መረጃ መንጪ መረጃ ያዥ ስለሆነ እነዚህ በአዋጅ ኃላፊነት ተሰጥቷቸው የተቋቋሙ የሚኒስቴር መስሪያ ቤቶች መረጃ አልሰጡም ማለት መረጃ የቅንጦት ስላልሆነ የሚያደርሰው ጉዳት አለ በዜጎች አኗኗር በኑሯቸው ጥራት በውሳኔያቸው አይነት ላይ የሚያደርሰው በጣም ከፍተኛ የሆነ ጉዳት አለ። የቼክሰን ባላንስስ ጉዳይ እየተመለከትን እንደሆነ መገናኛ ብዙሀን መረጃ ሲያገኙ እና እነዚህን ሚኒስትር መስሪያ ቤቶችን ተጠያቂ ማድረግ የሚያስችል ህብረተሰቡም ተገንዝቦ ጥሩ እየሰሩ ነው አይደሉም የሚለውን አውቆ እንዲ በይናቸው የሚያደርገውን ነገር ማለት ነው እንደ አራተኛ የመንግስት አካል ነው ተብሎ የሚታሰበው መገናኛ ብዙሀን ነው አስፈጻሚ የሆነ ተጠያቂ ማድረግ የሚችለው ይሄን ማድረግ የሚቻለው ደግሞ በቂ መረጃ የተገኘ እንደሆነ ነው በጥናቱ ከተካተቱት ሚኒስቴር መስሪያ ቤቶች አብዛኞቹ በሌሎቹም መስፈርቶች ሲመዘኑ ችግር እንዳለባቸው ነው አቶ አዳነ በላይ የሚገልጹት ግልፀኝነት ላይ ትልቅ ችግር መኖሩን ያሳያል። ሁለተኛ ፍትሐዊነት ላይ የፍትሐዊነት ጉዳይ ካርሎ ጋ ከምን ጋር እያያዛል? ለዛ አድሎ እንዳይፈጠር መቀመጥ ያለባቸው ስርዓቶች አሉ። እሱንም አስቀምጦ ከሜዳ አኳያ ክፍተቶች አሉ። ሌላና ትልቁ ነገር የህግ ተገዥነት ነው። ስለዚህ በእነዚህ በሶስቱ ካየን በአቬሬጅ ትልቅ ክፍተት ያለባቸው ተደርጎ ሊወሰዱ ይችላል። በሁሉም የመንግስት ተቋማቱ ሥራን በውጤታማነት ከማከናወን አኳያም እንዲሁ ክፍተት አለባቸው ይላሉ። የምዘና ግኝቱ ሚኒስቴር መስሪያ ቤቶቹ ያላቸውንም ጠንካራ ጎን ያካተተ ሲሆን የጥናቱ ሪፖርት ለሚመለከታቸው አካላት መሰራጨቱን ኃላፊው ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ፕሬዚዳንት ጆ ባይደንና የቀድሞ ፕሬዚዳንት ዶናልድ ትራምፕ በህዳር ወር በሚካሄደው ፕሬዚዳንታዊ ምርጫ ላይ ሊጋጠሙ እያመሩ ይመስላል። የሆነ ሆኖ የቀድሞ ፕሬዚዳንት ያሉባቸው የወንጀል ክስ ችግሮች እንዲሁም ደግሞ የሁለቱ እጩ ተፎካካሪዎች የእድሜ ሁኔታም አነጋጋሪ መሆኑን ቀጥሏል። የአሜሪካ ድምጽ የዋይት ሀውስ ቢሮ ዋና ዘጋቢ ፓትሲ ዊዳስኳራ ከሁለቱ ተፎካካሪዎች አንደኛው ከውድድሩ ቢወጡ ቀጣዩ እርምጃ ምን ሊሆን እንደሚችል ቀጣዩ እርምጃ ምን ሊሆን እንደሚችል በሚቀርበው ዘገባዋ አትተዋለች። ቆንጅታዬ ታቀርበዋለች። የቀድሞው ፕሬዚደንት ዶናልድ ትራምፕ ዘጠና አንድ የከባድ ወንጀል ክሶች የቀረቡባቸው ሰው ናቸው። ቢያንስ የአንዱ ክስ የፍርድ ሂደት በዚሁ ዓመት ውስጥ ይጠናቀቃል ተብሎ ነው የሚጠበቀው። የሰማኒያ አንድ ዓመቱ የእድሜ ባለጸጋው ፕሬዚደንት ጆ ባይደን ደግሞ የጤና እክል ሊያገኛቸው ይችላል። ርዕሰ ዜና፣ ትልቁ ችግር የባይደን እድሜ ባለጸግነት ነው ማለት ነው። የትራምፕ ግን አይደለም። እንደ እውነቱ ከሆነም የ77 ዓመት የእድሜ ባለጸጋው ትራምፕን ቢሆኑ የጤና ችግር ሊያጋጥማቸው ይችላል። በህዳር ወር ታላቁ ቀን ይመጣል። ሀገራችንን መልሰ እንረከባለን። እንበልና ከሁለቱ አንዳቸው በህዳር ወር ከሚካሄደው ፕሬዝደንታዊ ምርጫ በፊት ሕይወታቸው ያለፈ እንደሆነስ ወይም ደግሞ ለመንቀሳቀስ በማይችሉበት ሁኔታ በጽኑ ቢታመሙስ? ከፓርቲያቸው ጉባኤ በፊት ከሆነ አንዳንዶቹ ክፍለ ግዛቶች ተጨማሪ እጩዎች ፉክክር ውስጥ ይገቡ ዘንድ ጊዜ ለመስጠት በሚል የቅድመ ምርጫ የጊዜ ሰሌዳቸውን ሊያራዝሙት ይችላሉ። ፓርቲዎቹ የቅድመ ምርጫዎቹን ድምፅ ያሸነፈውን እጩ ፕሬዚደንታዊ እጩ አድርገው በይፋ የሚሰይሙት በየፊናቸው በሚያካሂዷቸው ጉባኤዎች ነው። ሪፐብሊከን ፓርቲው ጉባኤውን የሚያካሂደው በሐምሌ ወር ሲሆን፣ ዲሞክራቲክ ፓርቲው ደግሞ በነሐሴ ወር ያካሂዳል። እጩ ተፎካካሪዎቹን እየመራ ያለው ተወዳዳሪ ከውድድሩ ቢወጣና አንድም ሌላ እጩ ተፎካካሪ አብላጫውን የመራጭ ድምፅ ባያገኝ የየአካባቢያቸውን መራጭ ወክለው በጉባኤው ላይ የሚገኙት ተወካዮች ሌላ እጩ ሊመርጡ ይችላሉ። አሜሪካን ኢንተርፕራይዝ ኢንስቲትዩት በሚባል ተቋም የምርጫዎችና የመንግስት ቀጣይነት ጉዳይ አጥኚው ጃን ፎርቴ እንዲህ ሲሉ ያስረዳሉ። የመራጭ ተወካዮች በደንብ በነፃነት ለመደራደር ይችላሉ፣ እጩአቸውን ይመርጣሉ። ምናልባትም የሚመርጡት በውድድር ውስጥ ያልነበረ ሰውም ሊሆን ይችላል። ይሄ ከአሁን በፊት በሀገራችን ታሪክ ሁኖ ያውቃል። የሆነው ሁኖ ግን ፕሬዝዳንታዊ እጩ ማን እንደሚሆን የሚወስነው የሪፐብሊካን ፓርቲው ወይም የዲሞክራቲክ ፓርቲው ጉባኤ ነው። በጉባኤተኞቹ የተመረጡት ፕሬዚደንታዊ እጩ ከጉባኤው በኋላ ከውድድሩ የወጡ እንደሆንስ ፓርቲው እንደገና ጉባኤተኞቹን ጠርቶ ይሰበስብና ተተኪ ያስመርጣል። የሚመረጡት የግድ ለምክትል ፕሬዚደንትነት የተመረጡት እጩ ይሆናሉ ማለት ግን አይደለም። ምርጫው ከተከናወነ በኋላም ቢሆን ሂደቱ ተመሳሳይ ነው። እንበልና ባይደን ቢያሸንፉ፣ ነገር ግን በፕሬዚደንትነት ለማገልገል ብቁ የማይሆኑበት ሁኔታ ቢከሰት ምክትል ፕሬዚደንታቸው ካመል ሃሪስ በምትካቸው ፕሬዚደንት ይሆናሉ ማለት አይደለም። የፓርቲ ተወካይ መራጮች እንደገና ድምፅ ይሰጡና ፕሬዚደንት ይሰይማሉ። መራጮቹ ተስማምተው ፕሬዝደንታቸውን ለመሰየም ያልቻሉ እንደሆነስ? ባይ ፓርቲዛን ፖሊሲ ሴንተር በተባለ ተቋም የተቋማዊ ዲሞክራሲ ዳይሬክተር ማይክል ቶርኒንግ ይህንን ቢሆን እንደሚከተለው ይተነትኑታል። አንዱም እጩ አብላጫ ድምፅ ካላገኘ ያኔ በተወካዮች ምክር ቤት ይመረጣል። እንደዚያ ከሆነ በብዙ ዓመታት ውስጥ አጋጥሞ የማያውቅ ሁኔታ ይከሰታል ማለት ነው። ሌላው የዩናይትድ ስቴትስ ኮንግረስ የምርጫውን ውጤት እንደ አውሮፓውያን የዘመን አቆጣጠር ጥር ስድስት ቀን ማረጋገጫ ከሰጠው በኋላ ተመራጩ ፕሬዚደንት የሞቱ እንደሆነስ ያኔ ተመራጩ ምክትል ፕሬዚደንት በምትካቸው ፕሬዚደንትነቱን ይይዛሉ። ታዲያ ከነዚህ በቢሆን የተዘረዘሩ አጋጣሚዎች መካከል አንዱ እውን ቢሆን በተለይ የምርጫው ውጤት ላይ ተቃውሞ ቢነሳ ጉዳዩ በፍርድ ቤት ሙግት ለረጅም ጊዜ ሊጓተት ይችላል። ደግሞም በአውሮፓውያን 2021 ጥር 6 ቀን የትረምፕ ደጋፊዎች የዩናይትድ ስቴትስ ምክር ቤት ሕንፃን በወረሩበት ጊዜ እንደታየው እንደገና የደም መፋሰስም ሊከተል ይችላል። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ዘገባዎቻችንን ነው። ከእኛ ጋር ስለሆናችሁ እናመሰግናለን። ለምሽቱ የያዝነው የመጀመሪያው ምዕራፍ ተጠናቋል። ወደ ሁለተኛው ምዕራፍ ነው የምናልፈው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ባወጣው ሪፖርት በደቡብ ኢትዮጵያ ክልል ጋሞ አርባ ምንጭ ዙሪያ ወረዳ በሻራ ቀበሌ ከባለፈው ናሀሴ ግጭት ያልታጠቁ ሶስት ሰላማዊ ሰዎች ከሕግ አግባብ ውጪ መገደላቸውን አስታውቋል። በግጭቱ አጠቃላይ የተገደሉ ሰዎች ሰባት መሆናቸውንም ኢሰመኮ የሪጅን ዳይሬክተር እና የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ኃላፊ ኢማድ አብዱልፈታህ ለአሜሪካ ድምፅ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ጉዳዩን ተከታትሎታል። የዛሬው የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰማኮ ሪፖርት ባለፈው ዓመት ነሐሴ 18 ቀን 2015 ዓ.ም በደቡብ ኢትዮጵያ ክልል አርባ ምንጭ ዙሪያ ወረዳ በሻራ ቅብልና በአርባ ምንጭ ከተማ አስተዳደር መካከል በተፈጠረ ግጭት የደረሰውን ጉዳት የተመለከተ ነው። ኮሚሽኑ ምርመራውን ለማከናወን ከተጎጂዎች፣ ከአይን ምስክሮች ከአገር ሽማግሌዎች፣ በፖሊስ ጣቢያ ተይዘው ከነበሩ ተጠርጣሪዎችና በተለያዩ መዋቅሮች ስር ከሚገኙ የመንግስት አስተዳደር ባለሥልጣናት አገኘሁ ባለው ማስረጃ ሰዎች በተለይም ንጹሐን መገደላቸውን ማረጋገጡን የኢሰማኮ የርጅን ዲሬክተርና የሰብዓዊ መብቶች ክትትልና ምርመራ የስራ ክፍል ኃላፊ አቶ ኢማድ አብዱልፈታም ለአሜሪካ ድምፅ አስታውቀዋል። ኛ በምርመራ እንዳረጋገጥ ነው ወደ ተፈጠረው ግጭት ቢያንስ ሰባት ሰዎች ተገድለዋል። የግለሰቦች ንብረት ላይ የተለያዩ አይነት መጠን ያለው ጉዳት ደርሷል። ከዛም በፊት በነበሩ ሁኔታዎች ትምህርት ቤቶች፣ የተለያዩ የማህበራዊ አገልግሎቶች ተቋርጧል። በአጠቃላይ ስንመለከታቸው የግለሰቦችን ግድያ፣ የንብረት ውድነት እና ተያዥ የሆኑ የተፈጸሙ አላግባብ የሆኑ አያያዞችን የሚዳስስ ነው ማለት ይችላል። በወቅቱም ሰብአዊ መብቶች መጣሳቸውን በተለይም ህይወታቸውን ለማትረፍ የተደበቁ ሰላማዊ ሰዎች በግጭቱ ማግስት ነሐሴ 19 ቀን 2015 ዓ ም የመንግስት የጸጥታ ኃይሎች ቀበሌውን ከተቆጣጠሩ በኋላም ከተደበቁበት በማውጣት ቁስ መግደላቸውን ኮሚሽኑ ማረጋገጡን አቶ ኢማድ አስረድተዋል። ኢሰማኮ ባደረገው ምርመራ የተገደሉ ሰዎች ሰባት ቢሆኑም ሶስቱ ሰዎች ናቸው ከፍርድ ውጭ የተገደሉ ብለን ያስቀመጥ ናቸው። ያ ምንድን ነው? ሌሎች የተቀረጡት አራት ሰዎች በነበረው የተኩስ ልውውጥ ከመንግስት ኃይሎች ጋር የተገደሉ እንደመሆናቸው መጠን በዚህ ካቴጎሪ ስር የማያወድቁ ስለሆኑ ነው። በመሆኑም የተወሰደው የሀይል እርምጃ በኢትዮጵያ ህገ መንግስት አንቀጽ አስራ አራት እና አንቀጽ አስራ አምስት እንዲሁም የስብልናም የፖለቲካ መብቶች ዓለም አቀፍ ቃል ኪዳን አንቀጽ 6 ንዑስ አንቀጽ 1 መሠረት ማንኛውም ሰው በከባድ ወንጀል በፍርድ ቤት ውሳኔ ካልሆነ በስተቀር በዘፈቀድ ሕይወቱን ሊነጠቅ እንደማይገባ የደነገገውን የጣሰም ከሕግ ውጭ የተፈጸመ ግድያ ነው ብሏል። ነሐሴ 18 ቀን 2015 ዓ ም ጀምሮ በተፈጠረ ግጭት በዘጠኝ የቀበሌው ነዋሪዎችና በአራት የመንግሥት ጸጥታ ኃይሎች አባላት ላይ ቀላልና ከባድ የአካል ጉዳት መድረሱን ኮሚሽኑ በሪፖርቱ ገልጿል። ነሐሴ 18ና 19 ቀን 2015 ዓ ም በቀበሌው በተከሰተው ግጭት ኮሚሽኑ ምርመራውን እስካጠናቀበት ቀን ድረስ ሁለት ሴቶችን ጨምሮ 126 ተጠርጣሪዎች መታሰራቸውን፣ ሰማንያዎቹ መለቀቃቸውን፣ በፖሊስ ጣቢያ ተይዘው ከሚገኙት መካከል 24ቶቹ ተጠርጣሪዎች ፍርድ ቤት መቅረባቸውና የተቀሩ 22 ተጠርጣሪዎች ደግሞ ፍርድ ቤት አለመቅረባቸውን ኮሚሽኑ ጠቅሷል። በወቅቱም የግለሰቦች ንብረት መውደሙና ትምህርት መቋረጡን ያስታወቁት አቶ ኢማድ የሰው መብት አያያዝ ችግሮችም እንደነበሩበት ተናግሯል። ምርመራው በተደረገበት ወቅት የታሰሩ ሰዎች ነበሩ። በወቅቱ ፍርድ ቤት የቀረቡ፣ ፍርድ ቤት ያልቀረቡ ሰዎች ነበሩ። የሕግ ሂደቱን ተከትለው ፍርድ ቤት እየቀረቡ የክስ ሂደታቸው እንደሚታይ ነው እኛ ተስፋ የምናደርገው። ነገር ግን በዚህ ሪፖርት ስፔሲፊክ የተመለከተ ነው። በቁጥጥር ስር የዋሉ ሰዎች ለኮሚሽን ያስረዱት ነገር ቁጥጥር ስር ከዋሉ በኋላና በሚውሉበት ወቅት በተለይም በጸጥታ ኃይሎች ድብደባና ተያያዥ የሆኑ የመቶች እንደተፈጸሙባቸው ነው ለኮሚሽን ያስረዱት። ድርጊቱ ሲፈጸም በቦታው የነበሩ የአይን እማኞች በግጭቱ ህይወታቸው ያለፉ የሰባት ሰዎች አስክሬን እዚያው የቀበሌው አስተዳደር ጽህፈት ቤት ቅጥር ግቢ ውስጥ በአንድ ቦታ መሰብሰባቸውን ከአንዱ ውጭ የአርባ ምንጭ ከተማ አስተዳደር ነሐሴ 19 ቀን 2015 ዓ ም አመሻሽ ላይ ቆላሻራ ቀበለም ስላሴ ቤተ ክርስቲያን አካባቢ በሚገኘው የምሽን መካነ መቃብር ስፍራ ውስጥ ሶስት ጉድጓሮችን በማስቆፈር በአንድ ላይ አድርጎ መቅበሩን ኮሚሽኑ በአካባቢው ባደረገው ምልክታት ጭምር ማረጋገጡን አስታውቋል። ሪፖርቱን በተመለከተ ቪኦኤ የአካባቢውን ባለሥልጣናት ምላሽ ለማካተት ያደረገው ጥረት ለጊዜው አልተሳካም። ዳሩ ግን ኮሚሽኑ ከጋሞ ዞን ፍትህ መምሪያና ከዞኑ ሰላምና ጸጥታ መምሪያ ኃላፊዎች አገኘሁ ባለው ምላሽ በወቅቱ በጸጥታ ግብረ ኃይል በተወሰደው የኃይል እርምጃ በድምሩ የሰባት ሰዎች ሕይወት ማለፉን አምነዋል። በግብረ ኃይሉ የተወሰደውን የኃይል እርምጃ ሕጋዊነትና ተመጣጣኝነትን አስመልክቶ የአካባቢው መስተዳደር ተገቢውን ምርመራ እንደሚያደርግ እንዲሁም ለተፈጸሙ ጥፋቶች ተጠያቂነትን እንደሚያረጋግጡም ለኮሚሽኑ አስረድተዋል። ኮሚሽኑ በዛሬው ሪፖርቱ ሁለት ምክር ሐሳቦችን ማስቀመጡና የሚመለከታቸው አካላት እንዲፈጽሙት ያሳስባል ሲል አቶ ኢማድ ለአሜሪካ ድምፅ በስልክ ተናግሯል። አንደኛው በተፈጠረው ሁኔታ ውስጥ የተገደሉ ሰላማዊ ሰዎችን በሚመለከት ተጠያቂነት እንዲረጋገጥ፣ በተመሳሳይ ደግሞ የመንግስት የፀጥታ ኃይሎችን ትጥቅም በመያዝ የመንግስት የፀጥታ ኃይሎች ላይ በመተኮስ ጉዳቱ እንዲደርስ ችግሩ እንዲፈጠር አስተዋጽኦ ያደረጉ ሰዎች ላይ ምርመራ በማድረግ ተገቢ የሆነ ተጠያቂነት እንዲረጋገጥ ነው። እንግዲህ እንደዚህ አይነት ችግሮች ይፈጠራሉ ይጠበቃል። ሁልጊዜ ጥያቄዎች ይኖራሉ። ነገር ግን ጥያቄዎችን ከመንግስትን ይሁን ከነዋሪዎች ፍላጎቶችን በኃይል ለማስፋታት መሞከር እንደዚህ አይነት በመስቶች እንዲባባሱ እንዲስፋፉ የሚያደርግ ስለሆነ ሁለቱም አካላት በተቻለ መጠን ከእንደዚህ አይነት ድርጊቶች እንዲቆጠቡ ነው ኮሚሽኑ አጽኖት ሰጠው ጥሪ የሚያደርጉ ማለት ነው በቀበለው ለተከሰተው ተቃውሞና ግጭት ምክንያት የሆነው የቀበሌ አስተዳደር መዋቅር ውዝግብ ነዋሪዎችን ባሳተፈም ሰላማዊና ህግን መስረት ባደረገ መልኩ ዘላቂ መፍትሄ እንዲሰጠውና የተቋረጡ አገልግሎቶች እንዲጀምሩ ኢሰማኮ ጠይቋል ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም። የአፍሪካ ህብረት የጸጥታው ምክር ቤት በኢትዮጵያና በሶማሊያ መካከል የተፈጠረውን ውጥረት በተመለከተ ባካሄደው ስብሰባ ሁለቱ ሀገራት ጉዳዩን በሰላማዊ መንገድ ለመፍታት ትርጉም ያለው ውይይት እንዲያደርጉ መጠየቁን ሶማሊያ ተቃውማለች። ይህ በሁለቱ ሀገራት መካከል እየተካረረ የሄደው ውጥረት በቀጠናው የፈጠረውን አለመረጋጋትና የሚያስከትለውን ዳፋ በተመለከተ ስመኝሽ የቆየ ዘገባ አላት። በኢትዮጵያና በተገንጣይዋ ሶማሌላንድ መካከል ታህሳስ 22 ቀን 2016 ዓ ም የተፈረመው የመግባቢያ ሰነድ አስገዳጅና በህግ አሳሪ ሳይሆን የሁለቱን ፍላጎት የሚያንፀባርቅ ስምምነት ነው። የስምምነቱ ዝርዝር ጉዳዮችም ገና ለመጠናቀቃቸውን ሁለቱም ሀገሮች ከስምምነቱ በኋላ በሰጧቸው መግለጫዎች ገልጸዋል። ያም ሆኖ ግን የመግባቢያ ሰነዱ ቀጠናውን ለውጥረት የዳረጉ ሶስት ዋና ዋና ጉዳዮችን በውስጡ ይዟል። የሶማሊያ ግዛት ሉዓላዊነት፣ የሶማሌላንድ እንደ ሀገር እውቅና የማግኘት ፍላጎትና የኢትዮጵያ ለረጅም ጊዜ የቆየ የባህር በር የማግኘት ጥረት። በእነዚህ ጉዳዮች ዙሪያ ዝርዝር መረጃዎች ሳያካትት ለሕዝብ ይፋ የተደረገው የመግባቢያ ሰነድ ታዲያ ለተለያዩ ግምታዊ መላምቶች ክፍተት መፍጠሩ ውጥረቱን እንዳባባሰው በዓለም አቀፉ ግጭት ተንታኝ ቡድን የምስራቅና ደቡብ አፍሪካ ዳይሬክተር የሆኑት ኒኮላስ ዴሎይን ይገልጻሉ። ስለዚህ ስምምነት የማናቃቸው ብዙ ነገሮች አሉ። በአንድ በኩል ሶማሊላንድ ለአገሯ በዓለም አቀፍ ደረጃ ዕውቅና ልታገኝ እንደሆነ ነው የተናገረችው። በሌላ በኩል ኢትዮጵያ ስታብራራው ደግሞ ለሶማሊላንድ ዕውቅና ለመስጠት ቃል እንዳልገባች ግን ደግሞ ያንም ማድረግ ሊኖርባት እንደሚችል እንደምትረዳና ወደፊት የምትመለከተው ጉዳይ እንደሚሆን ነው የገለጸችው። ስለዚህ የመግባቢያ ሰነድ እንደመሆኑና ዝርዝር ጉዳዮችን የማይዘረዝር መሆኑ ብዙ መላምቶች እንዲኖሩ አድርጓል። ይህ ደግሞ ውጥረቱን ለማርገብ የሚረዳ አይደለም። ኢትዮጵያ 20 ኪሎ ሜትር ርዝመት ያለው የባህር ጠረፍ ለ50 ዓመታት እንድትከራይና ለንግድና ለጦር ሰፈር አገልግሎት እንድትጠቀም የሚፈቅደው ስምምነት ዝርዝር አፈጻጸሞችን አያካት እንጂ የኢትዮጵያና የሶማሌላንድ መሪዎች ፍላጎታቸውን ለማሳካት ማንኛውንም ነገር መስዋዕት ለማድረግ ዝግጁ መሆናቸውን ለቀጠናውም ሆነ ለዓለም አቀፉ ማህበረሰብ አረጋግጠዋል ይላሉ ኒኮላስ። ይሄ ስምምነት ያረጋገጠው አንድ ትልቅ ነገር በስምምነቱ ውስጥ የተሳተፉት ሁለቱ ተዋናዮች ፕሬዚዳንት ሙሴ በሂ አብዱና ጠቅላይ ሚኒስትር አብይ አህመድ ሊፈጽሙ ያሰቧቸው ጉዳዮች ከልባቸው በጥብቅ የሚፈልጉት ጉዳይ መሆኑን ነው። በአንድ በኩል የባህር በር የማግኘት ጉዳይ አብይ አህመድ በታሪካቸው ጥለው ማለፍ የሚፈልጉት ጉዳይ ነው። በሌላ ጎን ደግሞ ሙሴ በሂ በሀገር ውስጥ ግጭት የተዳከመውን ስልጣናቸውን ሊያጠናክሩበት ይፈልጋሉ። በተለይ ለበርካታ ዓመታት ሶማሊያን ሲያምሳት የኖረውን አልሻባብ ለመዋጋት የሁለትዮሽና ቀጠናዊ የጸጥታና ደህንነት ትብብሮች ሲያካሂዱ ቆይተዋል። በሶማሊያ ከሚገኘው የአፍሪካ ሕብረት የሽግግር ተልዕኮ ሰላም አስከባሪ ኃይል ጋር በመሆንም የኢትዮጵያ ወታደሮች በሶማሊያ ተሰማርተዋል። ሰሞኑን የተፈጠረው ውጥረት ታዲያ ይህንን የጸጥታ ትብብር እንዳያደናቅፈውና በርካታ ግጭቶችን የሚያስተናግደውን የአፍሪካ ቀንድ ቀጠና ለተጨማሪ ፈተና እንዳይዳርገው ስጋት መፍጠሩን ኒኮላስ ይገልጻሉ። ዋናው ጭንቀታችን በኢትዮጵያና በሶማሊያ መካከል ያለው የጸጥታ ትብብር ጉዳይ ነው። በአሁኑ ወቅት በሺዎች የሚቆጠሩ የኢትዮጵያ ወታደሮች አልሻባብን ለመዋጋት በሶማሊያ ይገኛሉ። በኢትዮጵያና በሶማሊላንድ መካከል የተደረሰው ስምምነት ተፈጻሚ ከሆነ ግን በሶማሊያና በኢትዮጵያ መካከል ያለውን ውጥረት ይጨምረዋል። ይህ ደግሞ በኢትዮጵያና ሶማሊያ ትብብር ላይ መዘዝ ማስከተሉ አይቀርም። ለምሳሌ ኢትዮጵያ አንድ ቀን ወታደሮቿን ብታስወጣ በሶማሊያ የጸጥታ ክፍተት ይፈጠራል። ይሄ በጣም የሚያሳስበን ጉዳይ ነው። በሌላ በኩል ኢትዮጵያ የቀጠናዋ አለመረጋጋት ምንጭ ሆናለች ሲሉ የግብፅ የውጭ ጉዳይ ሚኒስትር ሳሚ ሹክሪ ሮብለት መናገራቸውን የግብፅ የውጭ ጉዳይ ሚኒስትር ያወጣውን መግለጫ ጠቅሶ ሮይተርስ ዘግቧል። በካይሮ እየተካሄደ ባለው የአረብ ሊግ ስብሰባ ላይም የሊጉ ዋና ጸሐፊ አህመድ አቡል ጌት የመግባቢያ ሰነዱ በአረብ፣ በአፍሪካውያንና ና በዓለም አቀፍ መርሆች ላይ የተቃጣ ግልጽ ጥቃት ነው ሲሉ ማውገዛቸው ተገልጿል። ከግብጽ በተጨማሪም ቻይና፣ ዩናይትድ ስቴትስ፣ የአውሮፓ ሕብረት፣ የአፍሪካ ሕብረትና ቱርክን የመሳሰሉት የሶማሊያ ሉዓላዊነት እንዲከበር ጠይቀው መግለጫ አውጥተዋል። ከዚህ አንጻር ውጥረቱ በቀጠናው የኃይል አሰላለፍና አጋርነት ላይ ተጽዕኖ ፈጥሮ እንደሆነ ላቀረብንላቸው ጥያቄ ኒኮላስ ሲመልሱ ሶማሊያ ሉዓላዊነቷን ለማስከበር ከፍተኛ ዲፕሎማሲያዊ ዘመቻ እያካሄደች ነው። በርካታ ዓለም አቀፍ አጋሮችን ድጋፍ ለማሰባሰብ ጥረት እያደረገች እንደሆነ እያየን ነው። እስካሁን እንዳየነው ደግሞ እየተሳካላት ይመስላል። ምክንያቱም ምናልባት መጀመሪያ ላይ ቀዝቀዝ ያለ የሚመስል መግለጫ ካወጣው ይጋር በስተቀር አብዛኞቹ የሶማሊያ ሉዓላዊነት ይከበር በሚል ተከላክለውላት ነው መግለጫ ያወጡት። የሶማሊላንድ ስሌት ደግሞ ምናልባት አንድ አገር እውቅና ቢሰጠኝ ሌሎችም አገሮች ያንን ይከተላሉ የሚል ነው። ይሄ በዋናነት ሶማሊላንድ የምታራምደው ሐሳብ ሀሳብ ይመስለኛል። እንዳሰበችው የሌሎችንም እውቅና ለማግኘት ያስችላት እንደሆነ ወደፊት የምናየው ይሆናል። በጥንቃቄ ማስተዋል ያለብን ጉዳይ ግን ይህም ቢሆን በአንድ ጀንበር የሚፈጸም ጉዳይ አለመሆኑን ነው። በኢትዮጵያና በሶማሊያ መካከል እየጨመረ የመጣው ውጥረት የተፈራውን ስጋት እንዳያስከትል ግን ቀጠናዊና ዓለም አቀፋዊ ጥረቶች እየተካሄዱ ነው። ውጥረቱ በአካባቢው ሰላም፣ ደህንነትና መረጋጋት ላይ አሉታዊ ተጽዕኖ ሊፈጥር እንደሚችል ስጋቱን የገለጸው የአፍሪካ ህብረት የጸጥታው ምክር ቤት ረቡዕ ዕለት ባካሄደው ስብሰባ ሁለቱ መንግስታት ስሜትን ከተሞሉ መግለጫዎች ተቆጥበው ለውይይት እንዲቀመጡ ጠይቋል። የምስራቅ አፍሪካ ልማት የበይነ መንግስታት ድርጅት ወይም ኢጋድም ዛሬ ሐሙስ በኡጋንዳ ላይ የሚካሄድ ልዩ ስብሰባ የጠራ ሲሆን የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር በስብሰባው ላይ እንደሚገኙ ተገልጿል። ኒኮላስ እንደሚሉት ውጥረቱን ለማርገብ የእነዚህ ተቋማት ሚና ወሳኝ ነው። እንደማስበው በእነዚህ አይነት ሁኔታ ውስጥ እነዚህ ቀጠናዊና ዓለም አቀፋዊ ተቋማት በዋናነት ሊያደርጉት የሚገባው በኢትዮጵያና በሶማሊያ መካከል ያለው ሁኔታ ከዚህ በላይ እንዳይባባስና እንዳይዛመት ማድረግ ነው። ወታደሮችን ማንቀሳቀስ ወይም ወታደሮችን ከሶማሊያ ማስወጣት የመሳሰሉ ስሜታዊ እርምጃዎች እንዳይወስዱና ኢትዮጵያና ሶማሊያ ልዩነታቸውን ኃይል በመጠቀም ለመፍታት ከመሞከር ይልቅ ቁጭ ብለው እንዲነጋገሩ ማድረግ አለባቸው። የአፍሪካ ህብረት የጸጥታው ምክር ቤት በረቡ መግለጫው በኢትዮጵያና በሶማሊያ መንግስታት መካከል ውይይት የሚያስጀምርና ተከታታይ ሪፖርት የሚያቀርብ ልዑክ እንዲመደብ የጠየቀ ሲሆን የህብረቱ የአፍሪካ ቀንድ ተወካይ የሆኑት የቀድሞ የናይጄሪያ ፕሬዚዳንት ኦሊሴንጎ ኦባሳንጆ ጥረቱን እንዲመሩ ጠቁሟል። ሶማሊያ ዛሬ ሐሙስ በሰጠችው ምላሽ ግን ጠብጫሪ ስትል የምትገልጸውን ኢትዮጵያና ሶማሌላንድ የተፈራረሙትን የመግባቢያ ሰነድ ቀድሞው ካልሰረዙ ለድርድር እንደማትቀርብ አስታውቃለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የሐሙስ ምሽት ጥር 9 2016 ዓ.ም የአሜሪካ ድምጽ መሰናዶው ከዋሽንግተን ዲሲ መተላለፉን ይቀጥላል። መሰናዶዎቻችንን እያገባደድን ነው። ለምሽቱ የያዝነውን የመጨረሻውን ዘገባ ላስተዋውቃችሁ። የአፍሪካ ሰብአዊ ቀውስ በአውሮፓና በመካከለኛው ምስራቅ ግጭቶች ሳቢያ ትኩረት እያጣ መሆኑ ተነገረ። ዓለም አቀፉ የረድኤት ድርጅት ኬር ኢንተርናሽናል ይፋ ባደረገው አዲስ ሪፖርት እንዳመለከተው የዓለም አቀፍ መገናኛ ብዙኃን ትኩረት ፊቱን በአውሮፓና በመካከለኛው ምስራቅ እየተካሄዱ ወዳሉ ግጭቶች ባዞርበት ወቅት አፍሪካ ውስጥ ያሉ ቀውሶች እንዲሁም ደግሞ ችግሮች አዲስ ትኩረት እያገኙ አይደለም ይላል ኬራ አክሎም አስር የአፍሪቃ ሀገራት በረሀብ በአመፅና በአየር ንብረት ለውጥ ሳቢያ ብርቱ የሰብአዊ ፈተናዎችን እየተጋፈጡ ቢሆንም እነዚህ ችግሮች እያገኙ ያሉት የዜና ሽፋን ግን እጅግ አነስተኛ መሆኑንም አመላክቷል መሐመድ ዩሱፍ ከናይሮቢ ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል ባለፈው ሳምንት ለንባብ የበቃው ይህ ሪፖርት መረጃዎችን ባጠናቀረበት ወቅት በአረበኛ፣ በእንግሊዘኛ፣ በፈረንሳይኛ፣ በጀርመንና በስፓኝ ቋንቋዎች የተጻፉ የኢንተርኔት ጽሑፎችን በማሰባሰብ ያልተለመደ ሂደት ተከትሏል። ባለፈው ዓመት ስፔር በሚል ርዕስ የእንግሊዙ ልዑል ሃሪ የጻፈውን መጽሐፍ በተመለከተ ከ215000 በላይ መጣጥፎች ሲታተሙ በቡርኪና ፋሶ ስለተቀሰቀሰው ለብዙዎች ሕይወት መጥፋትም ምክንያት ስለሆነው ግጭትና መፈናቀል የተጻፉት ግን 11,000 ብቻ መሆናቸውን ጥናቱ ተመልክቷል። በተመሳሳይም ባርቢ ስለተሰኘችው ፊልም ከ273,000 በላይ መጣጥፎች ለንባብ ሲበቁ 7 ሚሊዮን ያህል ሰዎችን ስላጠቃው በአንጎላ ስለደረሰው የጎርፍ መጥለቅለቅና ረሃብ ግን የተጻፉት 1,000 ያህል ብቻ ናቸው። ዝምታውን ማብቃብ በሚል ርዕስ የቀረበው ሪፖርት በቂ የመገናኛ ብዙኃን ትኩረት ያላገኙ ሌሎች በተመሳሳይ አፍሪቃ ውስጥ የተቀሰቀሱ ቀውሶችንም ጠቅሷል። ስቴፋን ብራንድ የኬር የጀርመን ቢሮ አባል ናቸው። እምብዛም ትኩረት ስላላገኙት የአህጉር አፍሪቃ ሰብአዊ ቀውስና ይህ ሊሆን ስለቻለበት ምክንያት ያስረዳሉ ስ እንደ ዩክሬን ጦርነትና አሁን በመካከለኛው ምስራቅ እንዳለው ያሉ ግጭቶች በዓለም አቀፍ ዘጋቢዎች በሁሉም ወይም በአብዛኞቹ ሀገራት ማለት ይቻላል ከፍተኛ የዜና ሽፋን እያገኙ ነው። ይሁንና አነስተኛ የሚባሉት አይነት ቀውሶች በትይዩ ደግሞ በእነዚህ ግዙፍ ግጭቶች እየተሸፈኑ ናቸው። በአንጻሩ የመገናኛ ብዙሃንም ባመዛኙ የሕዝቡ ፍላጎት እያነሰ በመምጣቱ ወጪያቸውን ለመቆጠብ የሚገደዱም ይመስለኛል። ኬር ኢንተርናሽናል ያካሄደው ይህ ጥናት ዚምባብዌን፣ ኡጋንዳን፣ ብሩንዲን፣ ዛምቢያንና ሴኔጋልን ጨምሮ በአየር ንብረት ለውጥ፣ ግጭት፣ ድህነት፣ መጠነ ሰፊ ረሃብና የፖለቲካ አለመረጋጋት ውስጥ የሚዳክሩ አስር የአፍሪቃ ሀገራትን ለይቶ ይዳስሳል። እነኚህን ሀገራት በተመለከተ ባለፈው ዓመት ለንባብ የበቁት ጽሑፎች ከ77000 77 በላይ ሲሆኑ አይፎን 15ን በተመለከተ የተጻፉት መጣጥፎች ግን ከ273000 በላይ ናቸው። ዳግላስ ኦኮዋች ለውጭ መገናኛ ብዙሃን የሚሰሩ የአፍሪቃ ጋዜጠኞች ድርጅት የውጭ ፕሬስ ማህበር ጸሐፊ ነው። የመገናኛ ብዙሃኑ በጀት እየቀነሰ መምጣቱ በአገሪቱ በሚከሰቱ ጉዳዮች ዙሪያ የሚጻፉ ታሪኮችም እየቀነሱ መምጣታቸውን ያስረዳል። ትኩረታችን በሰብአዊ ጉዳዮች ላይ ብቻ አይደለም። በመሆኑም ለሰብአዊ ጉዳዮች የሚሰጠው ትኩረት እያነሰ በሄደ መጠን በአፍሪካ ውስጥ የሚፈጠሩና በአፍሪካ ላይ ትኩረት የማድረግ እድልም በአንጻሩ እጅግ እየተመናመነ ይመጣል ማለት ነው። እንደ እኔ እይታ የሰብአዊ ቀውሶችን አስመልክቶ የሚሰጠው የዜና ሽፋን አነስተኛ ከሆነ በአጠቃላይ ትኩረቱ ኢኮኖሚያዊ ጥቅሞችና ጂኦፖለቲካዊ ፍላጎቶች ወዳሉበት ዙሮ ሊሆን ይችላል። የዓለም አቀፍ መገናኛ ብዙሃን የውጭ ቢሮዎች መዘጋት በአንዳንድ የአፍሪካ ሀገራት ለአስርተ ዓመታት የዘለቁትን ማብቂያ የሌላቸውን ግጭቶችና የሰብአዊ ቀውሶችን ተከትሎ ለተፈጠረው በእነኚህ ርዕሰ ጉዳዮች ላይ ለሚቀርቡ ዘገባዎች ያለ ዝቅተኛ ፍላጎትና መታከት ምክንያት ተደርጎ ታይቷል። አንዳንድ ተቺዎች ታዲያ የውጭ መገናኛ ብዙሃኑ በአፍሪቃ ምቃቅምና ለዓለም ከምታበረክተው አስተዋጽኦ ይልቅ በአህጉሪቱ ግጭቶችና መከራ ላይ እያተኮሩ ናቸው ሲሉ ይወነጅላሉ። ዳግላስ ኦክዋች ራሱም ጋዜጠኛ ነው ከሰብአዊ ቀውሶች ይልቅ ሌሎች ዘርፎችና ለአፍሪቃ ምቃብት የሚደረገው ዓለም አቀፍ ፉክክርና ድጋፍ የበለጠ ሽፋን እያገኙ ነው ይላል። ከኮቪድ በኋላ በርካታ ሀገራት በዓለም አቀፍ ደረጃ የገንዘብ ምንጭ እጥረት የገጠማቸው ይመስለኛል። ስለሆነም ብዙ ሀገራት በተለይም የእነዚህ ግዙፍ ዓለም አቀፍ መገናኛ ብዙሃን ባለቤት የሆኑት ለሥራው ከሚመድቡት በጀት ከየትኛው መቁረጥ እንደሚሻል ማውጣት ማውረድ ይጀምራሉ። ከዚህ አንጻር ምናልባትም ለመገናኛ ብዙሃን የሚመድቡት ወጪ አንዱ ወይም ቀላሉ ሆኖ ሳይታያቸው አይቀርም። እናም በጀት ስትቀንስ የዜና ሽፋን በመስጠት አቅም ላይ ቀጥተኛ እንድምታ ይኖረዋል። ብራንድ እንደሚሉትም የአፍሪቃ ሀገራትን ለመድረስ አመቺ ሁኔታ መፈጠርና በተረጋጋ የመገናኛ ብዙሃን ሥራ ላይ የሚውሉ መዋለ ንዋይ ለአህጉሪቱ የሚሰጠውን ትኩረት ያሻሽለዋል ባይ ናቸው። I think in general, um, governments need to give journalists access to the countries, uh, and especially the crisis of the region, so reporters and journalists can report on these crises. Um, እኔ እንደማስበው በአጠቃላይ መንግስታት በሀገራቱና በተለይም በቀጠናው በሚታዩ ቀውሶች ዙሪያ እንዲዘግቡ ሁኔታዎችን ለጋዜጠኞች አመቺ ማድረግ አለባቸው። የውጭ መገናኛ ብዙኃንም የተሻለ ትኩረት በመስጠት ተጨማሪ ምስሎችን በተለይም ከአፍሪካ ጋዜጠኞች መቀበል የየትኛውም የመገናኛ ብዙኃን ተቀጣሪ ሳይሆኑ ከሁሉም ጋር ከሚሰሩ ዓለም አቀፍ ዘጋቢዎች ጋር ይበልጥ መስራት መቻልና የአፍሪካ ሀገራትም ብቃት ባለው የጋዜጠኝነት ስራ ላይ መዋለንዋይ ማፍሰስ መቻል አለባቸውም። በተባበሩት መንግስታት ድርጅት ሪፖርት መሰረት እንደ አውሮፓውያን የዘመን አቆጣጠር በ2024 ከ300 ሚሊዮን በላይ ሰዎች ሰብዓዊ እርዳታ ይሻሉ። ከእነኚህም ውስጥ ገሚስ ያህሉ በአፍሪቃ የሚገኙ ናቸው። ኬር ኢንተርናሽናል የእርዳታ ድርጅቶችና የሚመለከታቸው ባለስልጣናት በአገሪቱ ያለውን ሁኔታ መታደግ የሚያስችል አፋጣኝ እርምጃ የወስዱ ዘንድ የመገናኛ ብዙሀን ስለ አፍሪቃ ሰብአዊ ቀውስ እንዲናገሩ ሲል ጥሪ አቅርቧል። የተከበራችሁ አድማጭ ተመልካቾቻችንን የነበረንን መሰናዶው እዚህ ላይ ጨርሰናል። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። ኤደን ገረመው መሰናዶውን በምረት ጽዮን ግርማ በዋና አዘጋጅነት ኤልያስ አስማረ ስርጭቱን በማቀናበር ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና እንዲሁም ደግሞ የዲጂታል ባለሙያዎች ጋር ነበር ስናስተናግዳችሁ ያምሽ ነው። በነገው ምሽት በሌላ መሰናዶች እንጠብቃችኋለን። ሰላም ጠነስጥልን ደናደሩ মাকাটাক্ন চাকাটাকাকাকে